የአሜሪካ ድምጽ ራዲዮ ጣቢያ ነው። በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጳጉሜ አራት ሁለት ሺ አስራ ሁለት አመተ ምህረት ዝግጅታችን ጀመረ። የፌዴራሉ መንግስት ያልተቀበለው የትግራይ ክልል ክልላዊ ምርጫ ዛሬ ተካሄደ። በሌሊት እዚህ ተገኝቼ አሁን ደግሞ ድምጽ ሰጥቼ እየወጣሁ ነው የሚገኘው። በጣም ነበር ስጓጓ የነበርኩት። ቀኑና ሰዓት ደርሰ ግን ይኸውና አሁን የራሴን እድል ተጠቅሜ የምፈልገውን ፓርቲ መርጬ አሁን እየወጣ በምርጫ ጣቢያ የተገኙ መራጮች አስተያየት ነው ዘገባው። በአብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ምርጫ የሰጡት አስተያየት አለ። ህወሀት መንግስትነቱ የሚቆምበት ጊዜ በባለፈው በተወሰነ ውሳኔ መሰረት እስከሚቀጥለው ምርጫ ድረስ ተደርጎ ምርጫው ማሸነፍና መውደቅ ላይ የሚመሰረት ነው። አሁን በዚህ መሀል የሚደረጉ የእቁብ ወይም የእድር ስብስቦች ወይም ጉባኤዎች የኛ ቢገር ሄዴክ መሆን የለባቸው። ሄዴክ አይደለም፣ አሁንም ህወሀት ነው እየመራ ያለው ይህ የሚባለው የጨረቃ ጫዋታን ቢያልፍ ህዋት ነው የሚመራው። በሚቀጥለው ምርጫ በሀገራዊ ምርጫ ላይ ግን በፓርላማ የሚሆን በሚደረጉ ሀገራዊ ምርጫዎች የማይሳተፍ ከሆነ ተቀባይነት የለውም። እነዚህንና ሌሎች ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳንት ሳየ ነኝ። ሲጠበቅና ሲያወዛ ግብ ቆየ የተባለው ስድስተኛው የትግራይ ክልላዊ ምክር ቤት ምርጫ በዛሬው ዕለት ተካሂዷል። በምርጫው ዙሪያ የምርጫው ተሳታፊዎችንና ጠቅላይ ሚኒስትሩን ጨምሮ የተለያዩ የፖለቲካ ፓርቲ መሪዎችና ግለሰቦች አስተያየቶቻቸውን ሰጥተዋል። ደረጀ ደስታ ዝርዝሩን ይዟል። ዛሬ በትግራይ ክልል ስድስተኛው የክልል ምክር ቤት አባላት ምርጫ ተካሂደዋል። የክልሉ መንግስት ምርጫው የትግራይ ሕዝብ በመረጠው ብቻ እንደሚተዳደር ያሳየበት ታላቅ ቀን ነው ያለ ሲሆን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ ህገወጥ እንደሆኑት የጨረቃ ቤቶች ሁሉ ዋጋ የሌለው ምርጫ መሆኑን በመግለጽ አጣጥለውታል። ምርጫው የተካሄደው የፌዴሬሽን ምክር ቤት ገወጥና ተቀባይነት የሌለው መሆኑን ገልጾ እንዳልተፈጸመ የሚቆጠር ነው ካለ በኋላ፣ ቢሆንም መራጮች ድምፃቸውን ለመስጠት ከእኩለ ሌሊት አንስተው በምርጫው ለመሳተፍ ወደ ምርጫ ጣቢያዎች መምጣታቸውን ለአሜሪካ ድምፅ ተናግረዋል። በሌላ በኩል ደግሞ በአማራ ክልል የወሰንና ማንነት ጥያቄ ባልተፈታባቸው አላማጣ፣ ራያ፣ ጠገዴና ወልቃይት አካባቢ የሚገኙ ነዋሪዎች ዛሬ በተካሄደው ክልላዊ ምርጫ በግዳጅ እንዲመርጡ በጸጥታ ኃይሉ መገደዳቸውን ለአሜሪካ ድምጽ ገልጸዋል። ምርጫው የሚያስከትለው የወደፊት መዘዝ ያሰጋቸው የተለያዩ የፖለቲካ ፓርቲ መሪዎች ለአሜሪካ ድምጽ እንደተናገሩት የግጭት መንገድ መከፈት እንደሌለበትና ልዩነቶች ከኃይል ይልቅ በሰላምና በድርድር እንዲፈቱና ህዝቡም ልሂቃኑን ለዚህ እንዲከፋፋ አሳስበዋል። ከትግራይ ክልል ጋር ያለን ግንኙነት ከህዝቡ ጋር ካለን ግንኙነት ጋር ይወሰናል፣ ያሉት ጠቅላይ ሚኒስትር አቢይ አህመድ የትግራይን ህዝብ ደህንነት የሚጎዳ ምንም አይነት የኃይል እርምጃ እንደማይደግፉ ተናግረዋል። በምርጫው ድምጽ በመስጠት የተሳተፉትን መራጮችና ተፎካካሪ እጩዎችን ጨምሮ ከትግራይ ውጭ ያሉ የተለያዩ ተቃዋሚ ፓርቲ መሪዎችና የህብረተሰብ ክፍሎች ምርጫውን በሚመለከት የተለያዩ አስተያየቶችን ሰጥተዋል። ከዜናው ክፍለ ጊዜ በኋላ በምሽቱ ዘገባዎች በዝርዝር ይቀርባሉ። በቤኒሻንጉል ጉሙዝ ክልል መተክል ዞን ቡለን እና ወንበራ ወረዳዎች የታጠቁ ኃይሎች በነዋሪዎች ላይ ጥቃት ማድረሳቸውን የክልሉ ፖሊስ አስታወቀ። የቡለን ወረዳ አስተዳደር የሰላም ስጋት እንጂ ጥቃት እንደደረሰ መረጃ የለንም ብሏል። ጥቂት ሰዎችም ታግተው እንደተወሰዱ የወንበራ ወረዳ አስታውቋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ጥቃቱን የፈጸሙት የቤኒሻንጉል ህዝብ ነፃነት ንቅናቄ ኃይሎች ናቸው ብሏል። ናኮር መልካ ዝርዝር ዘገባውን ያሰማናል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን እና ወንበራ ወረዳዎች ውስጥ የታጠቁ ኃይሎች በንጹሐን ዜጎች ላይ ግድያ እየፈጸሙ መሆናቸውን ጥቃቱ ደረሰብን ካሉ መካከል ተናግረዋል። ኃይሉ አዲሱ በእነዚሁ በታጠቁ ኃይሎች አባቱ እንደተገደሉበት ገልጿል። ምን ያህል ሰዎች ናቸው? የቅርብ ዘመዳቸው ባለፈው ሳምንት ውስጥ በእነዚህ የታጠቁ ኃይሎች ወደ ጫካ ተወስደው እንደተገደሉባቸው የገለጹት አቶ ተስፋዬ ሞርካ የተባሉ ግለሰብ ናቸው። በጥቃቱ በርካታ ሰዎች እንደተገደሉ መስማታቸውን ጠቅሰው ትክክለኛ ቁጥሩን ለማረጋገጥ እንደሚቸገሩ ተናግረዋል። እነዚህ ታጣቂዎች ነዋሪዎቹን በተለይ ሴቶችን በማገት ጫካ ውስጥ ለሳምንታት እንደሚያቆዩም ተናግረዋል አቶ ተስፋዬ። የቡለን ወረዳ አስተዳዳሪ አቶ ነመራማሩ በወረዳው የሰላም ስጋት እንጂ ጥቃት ስለመፈጸሙ የሚያመለክት መረጃ አልደረሰንም ብለዋል። ኃይል ለምንድን ነው የሄደው ወደዚያ? የምን ስጋት ነው ያለው? ከመረጃ አሁን እኮ እንደ ወረቀት ነገር የለም፣ ምንም የሚታወቅ ነገር የለም፣ የሚሰጠው መረጃ የለም። የወንበራ ወረዳ የኮሚኒኬሽንስ ባልደረባ አቶ ይረና ዳዊ በወረዳቸው ማንነታቸው ያልታወቁ የታጠቁ ኃይሎች ሰዎችን ማገታቸው ነው፣ በንጹሀን ዜጎች ላይ ግድያ ስለመፈጸም አለመፈጸማቸው ግን የተጠናቀረ መረጃ እንደሌላቸው ገልጸዋል። በዚህ ዙሪያ ከቡለን ሆስፒታል መረጃ ለማግኘት አልተቻለም። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን የወንጀል ምርመራ ምክትል ኮሚሽነር ኮማንደር አምሳሉ ይረና እንደገለጹት ጥቃቱን የፈጸሙት የቤኒሻንጉል ሕዝብ ነጻነት ንቅናቄ ጉህነን ኃይሎች ናቸው ብለዋል። ጉህነን ድርጅት ታጣቂ ነው የሚሉ ቡድኖች ንጹሐን ዜጎች ላይ ጥቃት አደርሰው በዚሁም ጸጥታ ኃይሉ ከህዝቡ ጋር በመተባበር አሁን ጉባ አካባቢ ላይ አንጻራዊ ለውጥ የተሻለ እንዲሆን የተደረገበት ሁኔታ የሚታወቅ ነው። ይሁንና ከእነዚህ ቡድን ያፈነገጡ በወቅቱ የሸሹ ቡድኖች ወደ ወንበራ ወረዳ እና ወደ ቡለን ወረዳ በድብቅ ተንቀሳቅሶ ጥቃት ደርሰዋል። በመጀመሪያ ወንበራ ወረዳ ሳንቂ ቀበሌ ገጠር እርሻ ቦታ አካባቢ ላይ ማሳ አረሞ ላይ የነበሩ ሁለት ሰዎች ላይ ግድያ ተፈጸመና እዚያው እርሻ ውስጥ የነበሩ ሰዎች ተጠልፎ መወሰዳቸውን መረጃው ደርሶናል። በሁለቱም ወረዳዎች የመንግስት ጸጥታ ኃይሎች ገብተው ሁኔታውን ለማረጋጋት እየሰሩ ነው ሲሉ አክለው ገልጸዋል። ለአሜሪካ ድምፅ ናኩር መልካ ከአምቦ ማሊ ውስጥ በመቶዎች የሚቆጠሩ ሰዎች በመፈንቅለ መንግስት ሥልጣን የያዘውን ወታደራዊ ኃይል በመደገፍ ትላንት ሰልፍ አድርገዋል። ሀገሪቱ ወደ ሲቪል አስተዳደር ስለምትመልስበት ጊዜ ክርክር እየተካሄደ መሆኑ ታውቋል። እያቆጠቆጠ ያለውን የጂሃዳውያን እንቅስቃሴ ደም ያፋሰሰ የዘር ግጭትንና ሙስናን በመቃወም ለወራት ያህል ሰልፎች ሲካሄዱ ከቆዩ በኋላ ያመፁ ወታደሮች ከሃያ ሦስት ቀናት በፊት የሀገሪቱን ፕሬዚደንት ታሰሩ። ትላንት በመዲናይቱ በማኮ የተካሄደውን ተቃውሞ ያስተባበረው የሰኔ አምስት ንቅናቄ የሚል ስያሜ ያለውና የመስከረም አራት ህዝባዊ ንቅናቄ የተባለ አዲስ ቡድን ጥምረት መሆኑ ተገልጿል። ወታደራዊው ኃይል ስልጣን እንደያዘ ምርጫ እንደሚካሄድ ቢገልጽም ሶስት ዓመታት ያህል በወታደራዊ ኃይል የሚመራ የሽግግር መንግስት እንዲኖር ተናግሮ ነበር። ወደ ኋላ ግን ወደ ሁለት ዓመታት እንዳወረደው ተዘግቧል። ኢኮዋስ በሚል አጽሮት የሚታወቀው አስራአምስት ሀገራትን የሚያቅፈው የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ግን የሽግግሩ ወቅት በስግል ፕሬዝደንትና ጠቅላይ ሚኒስትር ተመርቶ በአንድ አመት ውስጥ እንዲጠናቀጥ ጠይቋል። ኢኮዋስ በመፈንቅለ መንግስቱ ምክንያት የድንበሮች መዘጋትንና የንግድ እገዳን ያካተቱ ማዕቀቦች መሪ ላይ ጥሏል። ስግል የሽግግር መንግስት መሪዎች እስከ መጪው ማክሰኞ ባለው ጊዜ ውስጥ እንዲሰየሙ ጠይቋል። ወታደራዊ መፈንቅለ መንግስት ዓለም አቀፍ ተቃውሞ ቢገጥመውም በሀገሪቱ በሚካሄደው ደም መፋሰስ እና በኢኮኖሚ መንገድ አገድ በተሰላችው አንዳንድ የሀገሪቱ ተወላጆች ግን ድጋፍ ማግኘት አልቀረም። የናይጄሪያው ጽንፈኛ ቡድን ቦኮ ሐራም ናይጄሪያ ድንበር አካባቢ በሚገኘው የካሜሩን ግዛት ውስጥ ባደረሰው ጥቃት ቢያንስ ሰባት ሺህ ሰዎች መፈናቀላቸውን የካሜሩን ባለሥልጣናትና የሰብአዊ መብት ተከራካሪዎች አስታውቀዋል። የአሜሪካ ድምፅ ዘጋቢ ሞኪ ኤድዊን ኪንዜካ ከሞራ ካሜሩን የላከውን ዘገባ ስምነሽ የቆየ ታቀርበዋለች። ቦኮ ሐራም በካሜሩን ያደረሰውን ጥቃት ተከትሎ በመቶዎች የሚቆጠሩ ሰዎች ሞራ በተባለ ከተማ ውስጥ እርዳታ ለማግኘት ተሰባስበዋል። በተባበሩት መንግስታት የዓለም የምግብና እርሻ ድርጅትን ጨምሮ የተለያዩ እርዳታ ሰጪ ድርጅቶች ፍየል፣ ሩዝና ሌሎች ምግቦችን እየሰጡ ይገኛሉ። የ64 ዓመቱ ካሜሩናዊ መሐማት ዱጄ የእስላማዊ ቡድኖችን ጥቃት በመሸሽ ካለፈው ወር አንስተው ከተፈናቀሉ 7000 ሰዎች መሃል አንዱ ነው። ዱጄ ይኖርባት የነበረችው ጎልዳቪ የተሰኘችው ከተማ ባለፈው ሳምንት አጥፍቶ ጠፊ ባደረሰው ጉዳት ሰባት ሰዎችን ገድሎ አስራ አራት እንዳቆሰለ የካሜሩን ባለስልጣናት ተናግረዋል። አሁን እየተሰጣቸው ያለው እርዳታ ለሚቀጥሉት ጥቂት ሳምንታት ቢያንስ በቀን አንድ ጊዜ መብላት እንደሚያስችለው ዱጂ ይናገራል። በተባበሩት መንግስታት የዓለም የምግብና እርሻ ድርጅት ተወካይ የሆኑት ፋልበርት ሃይባ ዳሊዋ በበኩላቸው በጽንፈኞቹ ምክንያት ቤት ንብረታቸውን ላጡ ሰዎች በተቻላቸው መጠን እርዳታ እያደረጉ መሆኑን ይገልጻሉ። የዓለም የግብርና ድርጅት እየረዳቸው የሚገኙት አብዛኞቹ ሰዎች ቦኮ ሃራም ባደረሰው ጥቃት ሁሉ ነገራቸውን በማጣታቸው ድሃ ሆነዋል። ተርበዋል፣ ተጠምተዋል። የኛ ዓላማ በስቃይ ላይ ያሉትን መርዳት ነው ሲሉ ዳሊዋ ተናግረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ጎልዳቪ ከተማ ላለፉት ሰባት ዓመታት ቦኮ ሀራምን የሸሹ 18000 ተፈናቃዮችን ስታስተናግድ ቆይታለች። በተፈናቀሉ ሰዎች ላይ ጥቃት ሲደርስ ይህ ሁለተኛው መሆኑም ተገልጿል። ቦኮ ሀራም በቻድ ሐይቅ ዙሪያ በሚያደርሳቸው ጥቃቶች እስካሁን ከ30 ሺህ ሰዎች በላይ መገደላቸውን ከ3 ሚሊዮን በላይ የሚሆኑ ደግሞ ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት መረጃ ጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስትራዘኔካ የተባለው ግዙፍ የብሪታንያ እና የስዊድን የፋርማሲ ኩባንያ የኮቪድ-19 ክትባት ለመስራት ሲል በአለም አቀፍ ደረጃ በፈቃደኞች ላይ ሲያካሄድ የነበረውን ሙከራ ለጊዜው አቆሟል። አንድ በሽተኛ በፍላጎቱ የሙከራ መድኃኒት ከወሰደ በኋላ በመታመሙ ነው የሙከራ ጥረቱን ያቆመው። በሙከራ ወቅት በሚገባ ለመረዳት ያልተቻለ ህመም ሲከሰት የሙከራውን ጥረት ቆም ማድረግ የተለመደ አሰራር ነው ምክንያቱም የሙከራውን ተአማኒነት ለማረጋገጥ ሲባል ምርመራ ማካሄድ አስፈላጊ በመሆኑ ነው ይላል ኩባንያው ትላንት ያወጣው መግለጫ አስትራዘኒካ በሙከራ ላይ ያለውን ክትባት የሰራው ከብሪታንያ ዩኒቨርሲቲ ኦክስፎርድ ጋር በመተባበር ነው። የኮቪድ-19 ክትባት እንዲሆን እየተሰራበት ያለው መድኃኒት ዩናይትድ ስቴትስን፣ ብሪታንያን፣ ደቡብ አፍሪካን እና ህንድን ባካተቱ በርካታ ሀገሮች ሰፊ የሁለተኛ ና ሶስተኛ ደረጃ ሙከራ እየተደረገበት መሆኑ የሚታወቅ ነው። ኩባንያው ስለተከሰተው በሽታ አይነት አልተናገረም። ዘኒውዮርክ ታይምስ ጋዜጣ በዘገበው መሰረት ግን መድኃኒቱ እንዲሞከርበት በፈቃደኝነት የገባው ሰው ብሪታንያ የሚገኝ ሲሆን ብዙውን ጊዜ ለቫይረስ በመጋለጥ ሊገጥም የሚችል የአከርካሪ አጥንት ምርቀዛ ደርሶበታል። ነገር ግን በሽተኛው የታመመው በክትባቱ ምክንያት ይሁን በሌላ ገና እንዳልታወቀ ጋዜጣው መጠቆሙ አልቀረም። አስትራዘኔካ የክትባቱን መድኃኒት ሙከራ ለጊዜው እንደሚያቆም ከመግለጹ በፊት ከሌሎች ስምንት የመድኃኒት አምራች ኩባንያዎች ጋር በመሆን አንድ የክትባት መድኃኒት አስተማማኝነቱና ውጤታማነቱ ከመረጋገጡ በፊት የዩናይትድ ስቴትስ መንግስት ተቆጣጣሪዎች እንዲያጸድቁላችሁ ላለመጠየቅ ቃል ገብተዋል። የክትባቱ መድኃኒት እንዲጸድቅ ወይም ደግሞ ለአስቸኳይ ሁኔታ ጥቅም ላይ እንዲውል የማጽደቅ ማመልከቻ የሚያቀርቡት አስተማማኝነቱና ውጤታማነቱ በሶስተኛ ደረጃ ሙከራ በኩል ካለፈው በኋላ እንዲሁም የዩናይትድ ስቴትስ የምግብና የመድኃኒት ጠቢባን የሚገኙባቸው ተቆጣጣሪ ባለስልጣኖች ካጠኑት በኋላ ብቻ መሆኑን የዘጠኙ ኩባንያዎች ዋና ስራ አስኪያጆች አስታውቀዋል። ምንጊዜም ቢሆን ቅድሚያ የምንሰጠው ለሚከተሉት ግለሰቦች ደህንነት ነው ሲሉ ከፍተኛ ስራ አስኪያጆቹ አስገንዝበዋል። ኩባንያዎቹ ባልተለመደ መልክ እንዲህ አይነት ቃል የገቡት በፍጥነት የክትባት መድኃኒት እንዲቀርብ በኩባንያዎች ላይ የፖለቲካ ጫና እየተደረገ ነው የሚል ስጋት ስላለ መሆኑ ታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኅዳር ወር መጀመሪያ ላይ የሚደረገው የአሜሪካ ምርጫ ከመድረሱ በፊት የኮቪድ-19 ክትባት ሊገኝ ይችላል ሲሉ በተደጋጋሚ ሲናገሩ ቆይተዋል። የዩናይትድ ስቴትስ ወታደራዊ ኃይል በያዝነው ወር ተጨማሪ ወታደሮችን ከኢራቅ ማስወጣቱን አስታውቋል። የዩናይትድ ስቴትስ ማዕከላዊ እዝ ኃላፊ ፍራንክ ምከንዜ ዛሬ ኢራቅን በጎበኙበት ወቅት በሀገሪቱ ያሉት የአሜሪካ ወታደሮች ከ5200 ወደ 3ሺህ እንደሚቀንሱ ገልጸዋል። የወታደሮቹ ቁጥር መቀነስ የኢራቅ አጋሮቻችን እስላማዊ መንግስት ነኝ የሚለው ቡድን ርዝራዦችን ከአካባቢው እንዲነቅሉ በአማካሪነት ለመርዳት ያስችለናል ብለዋል። ወታደራዊ ኃላፊ የአሜሪካ ወታደሮቹ እንዲቀንሱ የተወሰነው የኢራቅ የጸጥታ ኃይሎች ራሳቸውን ችለው የመስራት ብቃት እንዳላቸው ስለተረዳን ነው ብለዋል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የቤላሩስ መንግስት ማሪያ ኮሎስኒኮቫ የተባሉት ተቃዋሚ አክቲቪስትን በግዴታ ከሀገር ለማስወጣት ያደረገው ሙከራ ሀገራቸውን እንዳሳሰበ ገልጸዋል። ዩናይትድ ስቴትስ እና ሌሎች ሀገሮች ከቅርብ ጊዜያት ወዲህ በቤላሩስ በተከሰቱት ተግባሮች ምክንያት ማዕቀብ ለመጣል እያሰላሰሉ መሆናቸውን ከፍተኛው የዩናይትድ ስቴትስ ዲፕሎማት ጠቁመዋል። ኒስካ ሎስ ኒኮቫ እና የቤላሩስ ህዝብ መሪዎቻቸውን ነፃ እና ፍትሃዊ በሆነ መንገድ የመምረጥ መብታቸውን ለማስከበር ሲሉ በሰላማዊ መንገድ ተቃውሞ የማካሄድ ብርታታቸውን እናሞግሳለን ሲሉ ፓምፖዮ ባውጡት መግለጫ ገልጸዋል። መግለጫው አያይዞም የቤላሩስ ባለስልጣኖች ይፈጽሙታል ስላለው በደል ይዘረዝራል። ሰላማዊ ተቃውሞ የሚያካሄዱትን በጠራራ ፀሐይ እንደሚደበድቡ፣ ባለፈው እሑድ በመቶዎች የሚቆጠሩ ሰዎችን እንዳሰሩም መግለጫ አውስቷል። ካሎስኒኮቫ እና ሁለት ሌሎች ተቃዋሚዎች ባለፈው ሰኞ ታስረው ትናንት ማክሰኞ ወደ ኡክራይን ድንበር እንደተወሰዱ፣ ሁለቱ ተቃዋሚዎች ድንበሩን አቋርጠው ኡክራይን እንደገቡ ካሎስኒኮቫ ግን አልሄድም ማለታቸው ተገልጿል። አንቶን ሮድኒንኮቭ የተባሉት ከካሎስኒኮቫ ጋር ወደ ኡክራይን ድንበር የተወሰዱት ተቃዋሚ ኪቭ ሆነው ለጋዜጠኞች በተናገሩት መሰረት ካሎስኒኮቫ የተዘጋጀላቸውን ፓስፖርት በተወሰዱበት መኪና ላይ ተቀምጦላቸው ሲያዩ ቦጫጭቆው በመኪናው መስኮት ከጣሉት በኋላ የትም አልሄድም በማለት የመኪናውን በር ከፍተው ወደ ቤላሩስ ድንበር ተመለሱ። አድማጮች፣ የምሽቱ ዜናችን አበቃ። መልካም ምሽት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ ጳጉሜ 4 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አትቪያ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቅ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የፌዴራሉ መንግስት ያልተቀበለው የትግራይ ክልል ክልላዊ ምርጫ ዛሬ ተካሄደ። ምርጫው የትግራይ ህዝብ በመረጠው ብቻ እንደሚተዳደር ያሳየበት ታላቅ ቀን ነው ብሏል የክልሉ መንግስት። በምርጫው የተሳተፉ ሰዎች ከእኩለ ሌሊት ጀምሮ በምርጫው ለመሳተፍ ወደ ምርጫ ጣቢያው መምጣታቸውን ገልጸዋል። በመቀሌ ከተማ ህወሓትን ወክለው የተወዳደሩት ወይዘሮ ከሪያ ኢብራሂም ምርጫው የትግራይ ህዝብ በዓለም መድረክ ስሙ ከፍ ያለበት የጠላቶቹ አንገት ደግሞ የተደፋበት ነው ብለዋል። የትግራይ ነጻነት ፓርቲን ወክለው የተወዳደሩት አቶ መሃሪ ዮሐንስ በበኩላቸው የትግራይ ምርጫ الدارسه عن دم يملك كرة ارنوب الاوتاليه ሁልጌታ አጽባሃ ዝርዝር ዘገባውን ያስደምጠናል። የትግራይ ክልል ከሌላው የኢትዮጵያ ክልሎች ተለይታ በ2672 የምርጫ ጣቢያዎች ምርጫ በዛሬው ዕለት አካሄዳለች። በመቅለ ከተማ ሀድነት ክፍለ ከተማ የቅሳነት ረ ምርጫ ጣቢያ ላይ ድምፅ ሲሰጡ ያገኘኋቸው አቶ ተክለ ሃይማኖት አርአያ የተባሉ የአካባቢው ነዋሪ በምርጫው ለመሳተፍ ከኩለሌሊቱ ሰባት ሰዓት ጀምሮ ወረፋ መያዛቸው ተናግረዋል። ጠዋት 12 ሰዓት ምርጫ ጣቢያው ሲከፈት ደግሞ ድምፅ መስጠታቸው ገልጸዋል። የራሱን እድል በራሱ ለመወሰን ስድስተኛው ዙር ምርጫ ለማካሄድ በዝግጅት ላይ ነበር። ስለዚህ ዛሬ ቀኑ ደርሶ ደግሞ ቅድሚያ ተገኝቼ ድምፅ ሰጥቼ ለመሄድ ስለፈለግኩኝ በሌሊት እዚህ ተገኝቼ አሁን ደግሞ ድምፅ ሰጥቼ እየወጣሁ ነው የሚገኘው። በጣም ነበር ስጓጓ የነበርኩት። ቀኑና ሰዓት ደርሶ ግን ይኸውና አሁን የራሴን እድል ተጠቅሜ የምፈልገውን ፓርቲ መርጬ አሁን እየወጣሁ ነው። በምርጫ ጣቢያው ስታስተባብር ያገኘኋት ኤልሳ ኪዳነ ማርያም በመጀመሪያም በበኩላም በምርጫ ጣቢያው 1132 ሰዎች ለመመዝገብ ታቅዶ 2750 መራጮች ተመዝግበዋል ብላለች ህዝብም በሌሊት ተነስቶ ወደ ምርጫ ጣቢያው ድምፅ ለመስጠት እንደመጣ ገልጻለች አሁን እንደምታየው እንዳለ በነቂስ እንደወጣው ዛሬም ደግሞ እዚህ ላይ ያደርኩት ሰባት ሰዓት ከሌሊቱ ጀምሮ በነቂስ የወጣ ይኸው እንደምታየው ህዝቡ እርጉዞች መጀመሪያ ለእነሱ ነው የሰጠናቸው ለእርጉዞች ለአካል ጉዳቶኞች ናቸው የሰጠናቸውና እንደምታየው ህፃን ይዛ ሰባት ሰዓት ከሌሊቱ ያሳልፋል በራሴን ማስተዳደር አለብኝ፣ እኔ በመረጥኩት ብለው ብዙ ምርጫዎችን ያሳልፋሉ። ምርጫ ከጀመርን ጀምሮ የዘንድሮ ግን በጣም የተለየ የህዝብ ፍላጎቱ ከኛ በላይ የሆነው ነው። በጣም የማደንቀው የምርጫ ታሪካዊ ምርጫ ነው። በመቀሌ ከተማ ተዘዋውሬ ባየኋቸው የምርጫ ጣቢያዎች ኮሮና ለመከላከል ሲባል መራጮች ርቀታቸው እንዲጠብቁ ጥረት ተደርጓል። የአፍና አፍንጫ መሸፈኛ መጠቀም፣ የእጅ ንጽሕና መጠበቂያ አልኮልና ሳኒታይዘሮችም ሲጠቀሙ ተመልክቻለሁ። እንዲሁም በአንዳንድ የምርጫ ጣቢያዎች መራጮች ሙቀታቸው እየተለኩ ሲገቡም ነበር። በመቀለ ከተማ ህወሀት ወክለው የተወዳደሩ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ህዝብ መብቱ ያስከበረበት ጠላቶቹም ያፈሩበት ቀን ነው ብለዋል። ከፌዴሬሽኑ አፈ ጉባኤነት ስልጣን የለቀኩትም የህዝቡ ውሳኔ እንዲከበር ነው በማለት ተናግረዋል። የዓለማት ሚዲያም ጭምር የትግራይ ምርጫ ትግራይ ትግራይ ብለው የትግራይ ጀግንነትን የትግራይ ህዝብ ታሪክን የትግራይ ህዝብ ታጋሽነትን የትግራይ ህዝብ ተጽዕኖ ፈጣሪነትን በአለም ደረጃ ከፍ የሚያደርጉበት ቀን ነው። ይሄን ቀን ስለዚህ ከሌሎች ቀን የተለየ ቀን ነው ለትግራይ ህዝብ ሌላም ተልካሻ አስተሳሰብ በተለይ የብሔር ብሔረሰቦችን ክብር የማይቀበል የብሔር ብሔረሰቦችን እውቅና የማይቀበልና የማያከብር አካልም በተለይ እነዚህ አህዳውያንም እነዚህ አካላትም ጭምር ያፈሩበት፣ የተዋረዱበት፣ ጀርባ አጥንታቸው የተሰበረበት ቀን ነው ማለት ነው። አሁን ፌዴሬሽን ምክር ቤት ትግራይ ክልል ምርጫ ማካሄድ የለበትም፣ ቢያካሄድም እውቅና አይሰጠውም፣ ስለዚህ ህጋዊ አይደለም ብሎ የፈረጀበትም ህገወጥ ፍርድም ጭምር እዛም የለቀቅኩበትም ስለሆነ ዋናው የለቀቅኩበት ደግሞ የትግራይ ህዝብ ራስን በራስ የማስተዳደር መብት መከበር አለበት ከሚል አንጻርም ስለሆነ ይቺ ካርድ ለእኔ በጣም ትልቅ ትርጉም አላት። ሌላው በከተማው ለትግራይ ነጻነት ፓርቲ ወክለው የተወዳደሩ አቶ መሀሪ ዮሐንስ በበኩላቸው የትግራይ ምርጫ እንደ ሌላው ምርጫ አይደለም እንደ ሪፈረንደም የሚቆጠር ነው ብለዋል። ህዝቡ በነቂስ ወጥቶ እየመረጠ ነው። ሰላማዊም ነው እስካሁን እንዳየሁት ማለት ነው። ይህ ምርጫ ለትግራይ ህዝብ እንደ ሪፈረንደም ታራ ምርጫ አይደለም፣ እንደ ብሄር ህልውናችን የምናረጋግጥበት ምርጫ ነው። በዚህ ምርጫ ራስ በራስ የመወሰን መብታችን ላይ ተጋርጦ የነበረውን አደጋ ለመመከት እያካሄድ ነው ያለው ምርጫ ነው እና የፈለገውን ያህል ጫና ቢደረግም ምርጫችን ከማድረግ የተለያዩ ተቃርኖዎች ወይ ደግሞ የጠላት እንቅስቃሴዎች ቢኖሩም እሱን ብየው ብለን ነው ይህን ምርጫ እያደረግ ነው ያለ ነው እና እንደተለመደው አይነት ምርጫ አይደለም። በትግራይ የራሷን በራሷን እድል መብት አስጠብቃ ለመሄድ እንዲሁም ደግሞ ከመስከረም በኋላ ህጋዊና ቅቡል መንግስት ለመትከል እያካሄድ ነው ያለነው ምርጫ ነው። የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳም በምርጫው ሂደት አስመልክቶ ጠይቀናቸው። ምርጫው የትግራይ ህዝብ መሪውን እንዲመርጥ ያሳየው ፍላጎት ያሳካበት ቀን ነው፣ በዚህም ደስ ሊለው ይገባል ብለዋል። ምርጫው ለማደናቀፍ የሚደረጉ እንቅስቃሴዎች በመመከትም አሳክተውታል በማለት ገልጸዋል። የትግራይ ህዝብ በመረጠው ብቻ ለመተዳደር የራሱን ዕድል በራሱን የወሰነበት ትልቅ ታሪካዊ ቀን ነው ብለዋል። ወይዘሮ ሊያም እንቅፋቶች እና ተግዳሮቶች እንደየአመጣጡ ህዝብና መንግስት ተቀናጅተው በተቻለ መጠን ለመመከት ጥረት አድርገናል። ምርጫችን እንዳይደናቀፍ፣ ምርጫችን እንዳይስተጓጎል በዚህ ምርጫ ላይ የማንም ጣልቃ ገብነት እንደማያስፈልግም ጭምር ምክንያቱም የህዝብ ውሳኔ ነው። ማንም ፈቃጅ፣ ማንም ከልካይ ሊኖር አይችልም በዚህ ሀገር። ስለዚህ ህዝቡን የወሰነውን ተግባራዊ የማድረግ ጉዳይ ብቻ ነው። ለሁላችንም ሊያግባባን የሚችለው በዚህ ሂደት እንግዲህ ምርጫውን ለማደናቀፍ ብዙ ብዙ ሴራዎች ሲሸረቡ ነበረ። እነዛ ሴራዎች እንደያመጣጡ ስንመክትም ነበረ። አጠቃላይ ምርጫውን እንዲደናቀፍ የሚያደርጉ አካላት፣ ምርጫውን እንዳይሳካ የሚያደርጉ አካላት ግን ምን ያህል በዚች ሀገር በመስዋዕትነት የተረጋገጠውን ስርዓት፣ በመስዋዕትነት የተረጋገጠው የህዝብ መብት እየነፈጉና የእነዛ ሰማዕታትም አጠቃላይ የተሰውለትን ስርዓት ከድተው የሕዝብ ውሳኔውን የሆነውን ምርጫ እንዳይካሄድ እንዳይሳካ የህዝብ ድምጽ ደፍጥጠው እንደያዙ ደግሞ በሌላው ፍንቱ ብለው ለሌሎች አካላት የታየ ሁኔታ ነው ያለው ማለት ነው። የፌዴራሉ መንግስት የትግራይ ክልል ምርጫ እውቅና አልሰጠውም ብሏል። የትግራይ መንግስት ደግሞ የፌዴራሉ መንግስት በህዝብ ሳይመረጥ ስልጣን ማራዘም አይችልም በማለት ህገወጥ ነው በማለት ይገልጻልና ከምርጫ በኋላ ከፌዴራል መንግስት ጋር የሚኖራቸው ግንኙነት ምን ይመስላል የሚል ጥያቄ ለወይዘሮ ሊያ አቅርበን የትግራይ መንግስት ህጋዊነት በምርጫ ነው እያስቀጥል ያለው በቀጣይም መርህና ሕግ ብቻ ተከትሎ ይሰራል ብለዋል። የፌዴራል መንግስት ጉዳይ ግን የኢትዮጵያ ህዝቦች የጋራ ውሳኔ ነው። ስለዚህ በጊዜው የሚታይ ነው በማለት ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታ ጽብሃን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል የተካሄደውን ምርጫ የጨረቃ ምርጫ ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ህገወጥ እንደሆኑት የጨረቃ ቤቶች ሁሉ ዋጋ የሌለው መሆኑን አብራርተዋል። አሁን ያለው የህወሓት ኃይል ጭንቅላቱ ደርቋል ያሉት ጠቅላይ ሚኒስትሩ ኪሱ እየደረቀ ሲሄድ ይጠፋል ብለዋል። በደረቅ ጭንቅላት ከሚሄድ እና በጨለማ ውስጥ ካለ ኃይል ጋር መንደፋደፍ አያስፈልግም ሲሉም ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ተናግረዋል። መንግስታቸው የኃይል እርምጃ የማይወስደውም ለትግራይ ህዝብ ስለማይጠቅም እንጂ ውጊያ አስፈላጊ ቢሆን ኖሮ በአጠረ ጊዜ ማጠናቀቅ እንደሚቻል ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የኢትዮጵያ ፌዴራል መንግስት አቋም ከመጀመሪያውም ግልጽ ነበር። በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤቶች ባሉ አባላት የተንጸባረቀ፣ በተለያዩ ባለስልጣናት የተገለጸ። ይህ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫ ማካሄድ እንደማይችል ካስታወቀበት ጊዜ ጀምሮ በግልጽ የታየ ነው። የምርጫ ቦርድን ድምዳሜ ያልተቀበለው የሁለቱን የፌዴራል ምክር ቤቶች ምርጫ የማራዘም ውሳኔም የተቃወመው የትግራይ ክልል ገዢ ፓርቲ ህወሓት በበኩሉ በተቃውሞ ከመግፋት አልፎ ዛሬ ምርጫ አካሂዷል። በተለያዩ ወቅታዊ ጉዳዮች ላይ ከኢትዮጵያ ቴሌቪዥን ጋር ቃለ መጠየቅ ያደረጉት ጠቅላይ ሚኒስትር አብይ አህመድ ምርጫው ህገወጥና የማይጠና መሆኑን የተናገሩት ትግራይ ክልል የሚደረገው የጨረቃ ምርጫ ነው። የጨረቃ ምርጫ ልክ እንደ ጨረቃ ቤት ነው። የጨረቃ ቤት አንተ ሄደህ አንድ ጥግ ቤት ስትሰራ፣ አንዳንድ ቀን የቀበሌ ቀመንበሩ ያያሃል፣ አንዳንድ ቀን አያይም፣ ወይም እያየህ አልፋል። ነገር ግን የጨረቃ ቤት ተሰሩ ሰዎች ካርታ ስለሌላቸው ብቻ ሳይሆን መብራት ለህጋዊ መንግስት ስለማይገባላቸው ብቻ ሳይሆን ህገወጥ እንደሆኑ ስለሚያውቁ ተኝቶ ያሉ ኮሽ ባለ ቁጥር ሲኖትራክ ባለፈ ቁጥር ዶዘር መጥቶ ሊያፈርሳቸው ይመስላቸው አንድ ቀን ይፈርሳል። እዛ ያን ነገር ይሄ የጨረቃ ምርጫ ነው ያለነው፣ ልክ ጨረቃ ተገር አይደለም። በኢትዮጵያ ውስጥ ምርጫ ማካሄድ የሚቻለው በምርጫ ቦርድ ብቻ ስለሆነ ህገወጥ በሆነና በማይጠና ጉዳይ ጊዜ ማባከን አያስፈልግም ብለዋል ጠቅላይ ሚኒስትሩ ህወሓት መንግስትነቱ የሚቆሙበት ጊዜ ባለፈው በተወሰነ ወሳኝ መሰረት እስከሚቀጥለው ምርጫ ድረስ ተደርጎ ምርጫው ማሸነፍና መውደቅ ላይ የሚመሰረት ነው። አሁን በዚህ መሀል የሚደረጉ የእቁብ ወይም የእድር ስብስቦች ወይም ጉባኤዎች የኛ ቢገር ሄዴክ መሆን የለባቸው ሄዴክ አይደለም። አሁንም ህዋት ነው እየመራ ያለው። ይህ የሚባለው የጨረቃ ጨዋታን ቢያልፍ ህዋት ነው ይመራው። በሚቀጥለው ምርጫ በሀገራዊ ምርጫ ላይ ግን በፓርላማም ሚሆን በሚደረጉ ሀገራዊ ምርጫዎች የማይሳተፍ ከሆነ ተቀባይነት የለው። ለዚህ ነው ይህን ብዙ ቫሊ ማድረግ የማልፈልገው። ብልጽግና በሚቀጥለው በሚወሰን ጊዜ ከዘጠኝም ከአስርም ወረ በኋላ የሚደረግ ምርጫ ላይ በመላ ኢትዮጵያ ይዞ የማይሳተፍ ማንኛውም ኃይል ውክልና ኖሮት ፓርላማ ሊገባ አይችልም። በዛ አይን ማየት እንጂ እንደው አስታውሶኝ እዚህ ያለውት በሚባል ጩኸት ውስጥ ሁሉ እጃችን አስገብተን ከዋናው መንገዳችን መቆም አለብ ብዬ ራስን ህገወጥ ነው ጥያቄ የለው። ግን ይህን እንደ ምርጫ ማየትን ትክክል አይደለም። ምርጫ አይደለም። ምርጫ የሚሆነው የምርጫ ቦርድ ሲመራው ብቻ ነው። ይህን ልክ እንደ ጉባኤ ልክ እንደ እድር ስብስብ አድርገ መውሰድ ነው። የእድር ስብስቡ ውጤቱ በህግ የተሰጠውን መንግስት የሚቃረን ካልሆነ ለዚያ ብሎ ጊዜ ማባከን ያስፈልጋል ብዬ አላስብም። የምናደርጋቸው ነገሮችም የሚያስከትሉት ጥፋት ማየት ነው። የሀይል እርምጃን እንደ አማራጭ እንደማይወስዱም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስታቸው ምርጫውን ለማስቆም የኃይል እርምጃ የማይጠቀመውም ለትግራይ ህዝብ የማይጠቅም በመሆኑ ብቻ እንደሆነ ነው ያብራሩት። ለህዝቡ ይፈልጋቸውን ልማቶች አላገኘም። እኛ ያንን ችግር ሶፍት ፓወር ተጠቅሞ ያንን ችግር መፍታት ላይ ማተኮር ሲገባ፣ ጉልበት አቅም ስላለን ብለን ወደ ውጊያው ብንሄድ ብዙዎቹን የምንጎዳበት ማህበረሰቡን ለበለጠ ደህነት የምንዳደግበት ስለሆነ ያንን በጥበብ እና በዊዝደም ማየት ስለሚጠይቅ ነው የመሄደው። አንዳንዶች እዛ በጣም ብዙ ምልሻ ስላለ ብሎ የሚያስቡ ሰዎች አሉ። እሱ ስህተት ነው። ውጊያ በምልሻ ቁጥር አይኖራም። ውጊያ የሚሸከመው ብዙ ነገር አለ። ባለፉት አመታት ባለናቸው ውጊያዎች እኳ አይደናል። አልተዘጋጀውም ተዘጋጅ ጉዳይ ሳይሆን ፖፑሌሽን አለ፣ ኢኮኖሚ አለ፣ ፓወር አለ። በማንኛውም ሰዓት በአጠረ ጊዜ ውስጥ ውጊያው ሊጠናቀቅ ይችላል። እሱ አይደለም ችግራችን። ግን ማንን እንወጋው ነው በዚያ ውጊያ ማንን እናጠቃው የሚለው ጉዳይ መታሰብ አለበት። በእኔ በኩል ለኢትዮጵያ ውጊያ ያስፈልጋሉ እያለ እኔ በፍጹም ውጊያ ከሚደግፉ ጎኖች ሰዎች መመደብ አልፈልግም። እኔ የምፈልገው ለትግራይ አንድ ጥይት ሳይሆን አንድ የኮሮና አፍ መሸፈኛ መላክ ነው የምፈልገው አንድ ጥይት ሳይሆን አንድ ታብሌት መላክ ነው የምፈልገው። አንድ ጉድጓድ ባን ቆፈር ነው የምፈልገው። በልማት መቀየር አለበት ብዬ ነው የማስበው። አሁን ያለው ኃይልስ ወድርም ጥላም ይጠፋል። በቆየ ባደረ ሀሳብ የሚሄድ በደረገ ጭንቅላት የሚሄድ ኃይል ጋር መድረቅ አያስፈልግም። በጨለማ ውስጥ ካለ ኃይል ጋር መንደፋ ደፋ አያስፈልግም። ጭንቅላት ጭንቅላቱ ዘርቋል። ኪሱ እየደረቀ ሲሄድ እያየነው ይረክፋ ይጠፋል። ለዚህ ብለን ጊዜ ያበቀና አያስፈልግ አያስፈልግም። ነው የጀመርነው መንገድ መቀጠል ነው የሚያስፈልገው። እና ዝም ብሎ የቁራ ጨዋት ብዙም ኢምፖርታንት ነው ብዬ አላሰብም። እኔ ወደ ወደ ብልጽግናና ልማቱ መሄድ ነው። ብልጽግናና ልማቱን የሚያውቁ አቅም ጉልበት፣ ደግሞ ክፊልፍ የለው የኢትዮጵያው መሪ እንዳሉት የሚወስዱትን እርምጃ ምንነት የሚወስኑት ለትግራይ ሕዝብ ካለው ጥቅም አንጻር ነው ከክልሉ ጋር ያለንን ግንኙነት የምንወስነው በዚያ ካለው ህዝባችን አንጻር ነው በማለት ነው የገለጹት። ሰሞኑን አስቸኳይ ስብሰባ ያደረገው የፌዴሬሽን ምክር ቤት የትግራይ ክልል ምርጫ ሕገ መንግሥቱን የሚጻረር እንደሆነ አስታውቋል። ከምርጫው ጋር በተያያዘ በክልሉ መንግስት የተወሰኑ ውሳኔዎችና ምርጫው ራሱም በሕገ መንግሥቱ አንቀጽ ዘጠኝ አንድ መሰረት እንዳልተደረጉ የሚቆጠሩ የማይጸኑና ተፈጻሚነት የሌላቸው እንደሆኑም ወስኗል። ምርጫው እንደተካሄደ በተገለጸበት በዛሬ ዕለትም ከፌዴራል መንግስት አስፈጻሚ አካላት እንደዚሁም ከተቋማትና ከምክር ቤቶች የወጣ መግለጫም ሆነ የተሰጠ አስተያየት የለም። የአሜሪካ ድምፅ በስልክ ያገኛቸው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የምንሰጠው አስተያየት የለም ነው ያሉት። አፈጉባኤውን ጨምሮ ከፌዴሬሽን ምክር ቤት ኃላፊዎች አስተያየት ለማግኘት ያደረግነው ጥረትም አልተሳካም። እናም ለጊዜው ከአዲስ አበባ የተደመጠው ብቸኛ አስተያየት ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ቴሌቪዥን የተናገሩት ብቻ ነው። ጠቅላይ ሚኒስትሩ በዚሁ አስተያየት በትግራይ ክልል የሚካሄደው ምርጫ እንደ ምርጫ እንደማይቆጠር ነው የገለጹት። ይህ የእኛ ራስ ምታት ሊሆን አይገባውም ያሉት ጠቅላይ ሚኒስትሩ፣ ጊዜ ማባከን አያስፈልግም በማለትም አክለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዛሬ በትግራይ ክልል በተካሄደው የክልል ምክር ቤት አባላት ምርጫ የግጭት መንገድ መክፈት እንደሌለበት የተለያዩ ተፎካካሪ ፓርቲ መሪዎች አስጠነቀቁ። ህዝቡም ንቁ ተሳትፎ በማድረግ ልዩነቶች ከኃይል ይልቅ በሰላምና በድርድር እንዲፈቱ ልቃን እንዲገፉ መከሩ። መለስካቸው አምሃ ዝርዝሩን ያስደምጠናል። በትግራይ ብሔራዊ ክልል ሲጠበቅ የነበረው የክልሉ ምክር ቤት አባላት ምርጫ ተካሂዷል። የፌዴሬሽን ምክር ቤት በበኩሉ ነሐሴ 30 ቀን 2012 ዓ.ም ባደረገው አስቸኳይ ስብሰባ ባስተላለፈው ውሳኔ ይህ ምርጫ ህገወጥ መሆኑን ጠቅሶ ምርጫው ውጤት እንደማይኖረውም ተናግሯል። እነዚህ ተቃራኒ ድርጊቶች ውጤታቸው እንዴት ያለ አንድምታ ይኖረዋል የሚለውን ጥያቄ ቁጥራቸው በርከት ላሉ ተፎካካሪ ፓርቲ መሪዎች በማቅረብ ምላሽ ለማግኘት ቪኦኤ ጥረት ቢያደርግም ፈቃደኛ የሆኑት ጥቂቶች ናቸው። አንዳንዶቹ ለስልካቸውም ጥሪ መልስ አልሰጡም። ሌሎች ደግሞ ሀሳባቸውን መስጠት እንደማይችሉ በግልጽ ነግረውናል። ለጥያቄያችን ምላሽ የሰጡን ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ፕሮፌሰር በየነ ጴጥሮስ፣ ከትግራይ ዴሞክራሲያዊ ፓርቲ ዶክተር አረጋዊ በርሄ እና ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አቶ አንዱ አለም አራጌ ናቸው። ፕሮፌሰር በየነ የዛሬው የትግራይ ምርጫ እንድምታው ምንድን ነው? ማንነት የለውም ዋጋ የለውም ማለቱ እንግዲህ፣ እንደምታው ሰፊ ነው ው ከፌዴራል መንግስት ጋር ተለያይቶ አዲስ መንግስት መስች ያለው ያለ ክልል አይደለም። የፌዴራል መንግስት አንዱ አካል ነው። ያ እስከሆነ ድረስ የፌዴሬሽኑ ምክር ቤት ውሳኔ ሰፊ እንድምታዎች አሉት እና ያንን ሁሉ እንግዲህ ችግርም ሊያስከትል የሚችለውን ለትግራይ ህዝብ የታፋንታው እንዲሆን እስከመጨረሻው መግፋታቸው የህወሓት መሪዎች አሳዛኝ ነው። በእልህ ሀገር አይመራም እና ቁጭ ብሎ በሰከነ አእምሮ ቢሆንና ህዝቡን የሚጠቅም አማራጭ ላይ ነው መድረስ የነበረባቸው። ባይደረስም ሂደቱ መቀጠል ነበረበት። ለሸንግራይም ነው የሚመቹ አልሆኑም። ሃይማኖት መሪዎች፣ ሌሎችም ሁሉ ድረስ ሄደዋል እኮ እስከዚያ። እና ዚህ አይነቱ ሁኔታ በእውነቱ ለትግራይ ህዝብም ለጠቅላላው ኢትዮጵያ ህዝብ የሚበጅ አይደለምና እኔ መቼም ሞኒቶ መቀጠል አለበት። እቺ የምርጫ ልምምዱ እዛ የሚደረገው እሱ የራሱ ፋይዳ እንግዲህ ፕሮፌሰር በየነ እንዳሉት እንደተሰጋ እንዳይቀር ምን መክፈቻ፣ ምን ብልሃት አለ? ለዚህ ለማስቀጠል ያሉትን ተስፋ ለማስቀጠል ምን ዘዴ፣ ምን ብልሃት አለ? ብልሃቱ ማወያየት ነው። ፌዴራል መንግስቱ በትግራይ መሪዎች ጋር አልነጋገርም ያለበትን ሁኔታ እኔ አለስ በአደባባይ ሰምቼ አላውቅም፣ እና ማነጋገር ነው የሚያደርጉት ምስታ የተባለው ምነው ኤክሰርሳይዝ ብከጥል ብዙ ሚያሰጋን ና በዚህ ጉዳይ ግጭት ውስጥ የምንገባበት አይደለም ብሏል። በአደባባይ ፌደራል መንግስቱ መሪ ያ እስከሆነ ድረስ ለመነጋገር እንግዲያው እሺ፣ ጉዳዩ እዚህ ደርሷል ና እንዴት አድርገን ልመልሰው ኖርማል ወደ ሆነው የምለሆነ ሀሳብ ለየግል የፖለቲካ አቋም ና ከመታወቅ ተነስተው መናናቅም ይኖራል። ይሄ ሳይሆን ማንም ምራማን ونحن نحن نحن نحن መካረር ወደ በለጠ መላየት ወደ በለጠ ፍጫና ግፍጫ ከመሄድ ይልቅ በሁለቱም ወገን ጉዳዩን ያለስልሱ የሚችሉ እርምጃዎች ይታይዎታል፣ እርሶ? የዛሬውን የትግራይ ምርጫ ምን አንድምታለው ይላሉ? አሁን የምርጫው ጉዳይ ዞሮ ዞሮ ምርጫ ቢደረግም ችግሩን ከማዘግየት ባለ ወደፊት ችግር ማምጣቱ አይቀርም። ምክንያቱም አሁን ህወሓት በማን አለብኝነት ምርጫ አድርጓል። ነገ ከነገ ወዲያ ደግሞ የሀገራዊና ብሔራዊ ምርጫ በሚደረግበት ጊዜ አሁን የሚመረጡት ሰዎች ትግራይ ውስጥ እንዲመረጡ የሚደረጉት ሰዎች ምንድነው ዕጣ ፈንታቸው ብለን ስንጠይቅ የፌዴሬሽን ምክር ቤትም እንዳወጣው ተቀባይነት አይኖራቸውም። ስለዚህ ሌላ ይመረጣሉ በእነሱ ቦታ ከወራት በኋላ ወይንስ እነሱ ይቀጥላል የሚለው እነሱ ከቀጠሉስ የማዕከላዊ መንግስት እንደ ህጋዊ አካል ይቀበላቸዋል አይቀበላቸውም የሚለው ወሳኝ ጥያቄ ነው። በግልጽ ፌዴሬሽን ምክር ቤት ይህን ምርጫ ስለተቃወመ እንደ ህጋዊ አካል አይቀበላቸውም። እንደ ህጋዊ አካል ካልተቀበላቸው ደግሞ በጀት እየመደበ ከማዕከላዊ መንግስት ጋር እንዴት አብረው ሊሰሩ ይችላሉ የሚለውን ጥያቄ አስነሳደ ና ለጊዜው ማዘግየት ቢቻልም ወደፊት ብዙ አወዛጋቢ ነገሮች ከፊታችን፣ ተያያዥ ነገሮች ይጠብቁናል ማለት ነው እና ችግሩ በይደር የሚጠብቀን ነው። አሁን ያነሷቸው ችግሮች ይታያሉ። ከወዲሁ እነዚህን ችግሮች ከወዲሁ ከታዩ መፍትያቸውን መፈለግ አይቻልም። አዎ በጣም በእኛ በኩል ደጋግበን የምንወተውተው ነገር የትግራይ ሕዝብ የህወሓት አንጡራ ህብረት ንብረት አይደለም። የኢትዮጵያ ሕዝብም የየትኛውም ፓርቲ አንጡራ ንብረት አይደለም። ስለዚህ በሁለት ፓርቲዎች መካከል ልዩነት ሲፈጠር ፓርቲዎቹ ከመጋረጃ ጀርባ ተቀምጠው ችግር የመፍታት ባህል ማዳበር ያስፈልጋል እና የእስካሁኑ መገዳደል የእስካሁኑ ውድመት እና ጥፋት ይበቃል። አሁን በጣም በወደ ሰፊነት ነገሮችን መወያየት ያስፈልጋል። አሁንም ለሰላም ሁልጊዜ ማንዘገይም እና አሁን እንኳን ምርጫው እየተደረገም ቢሆን በእርግጥ ባይደረግ በጣም ተመራጭ ነበር። ምርጫውም ተደርጎ ግን አላስፈላጊ ህዝቡን ሀገሩን የሚጎዳ ነገር ውስጥ ከመግባት አሁንም ብቸኛው መፍትሄ በውይይት ከመጋረጃ ጀርባ በንግግር መፈታት አለበት ብለን ነው የምናምነው። ለው በጣም አመሰግናለሁ። አቶ አንዷለም አራጌ መልካም አዲስ ዓመት ይሁንሉ። መልካም አዲስ ዓመት ለአንተም ለመላው ኢትዮጵያ ሁሉ እመኛለሁ። እግዚአብሔር ያክብርልኝ። መለስካችሁ መሃን ለዘገባው እናመሰግናለን። ዝግጅቶቻችንን ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ሆን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ተከታዩ ዘገባም ከዚሁ ከምርጫ ጉዳይ ጋር የሚያቆየን ይሆናል። የትግራይ ክልል ምርጫ ፍትሐዊና ዴሞክራሲያዊ በሆነ መንገድ ተጠናቆ ህዝብ የመረጠውን መንግስት እንዲመራቸው እንደሚፈልጉ አስተያየት ሰጪዎች ተናገሩ። አለም ፍሳሀ ዛሬ ጳጉሜን አራት ሁለት ሺ አስራ ሁለት ዓመተ ምሕረት የተካሄደው ስድስተኛው ዙር የትግራይ ክልል ምርጫ ተዘዋወረን ለማየት ወቅተናል። በቀበሌ አስራ ስምንት በመምረጥ ላይ የነበረ ወጣት ተክለ ሃይማኖት ገብረ ኪዳን ምርጫው ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅና ህዝብ የመረጠውን ድርጅት እንዲያስተዳድረኝም ጠብቆ ብለዋል። ፍትሐዊና ነጻ የሆነ ምርጫ ተካሄደው ያው አገሪቱን በሰላም ክልልን በሰላም የሚያስተዳድር ፓርቲ ነው የሚፈልገው። የዛሬው አመት ምርጫ ካለፉት ዓመታት ምርጫ የሚለየው ምንድን ነው? ተለመነ። ይህ በጣም የተለየ ምርጫ ነው፣ ምክንያቱም ሰላማዊ ይመታሁኝ ነበረ ማለት እኔ እንዳየሁት ማለት ነው። ከዛ በተጨማሪ ምንድ ነው የዛሬ አመት ምርጫ በጣም የተለየ የሚያደርገው ነገር ራሳችን በራሳችን የምናስተዳደርበት የራሳችን መንግስት መስራት እንደምንችል ያሳየንበትና የትግራይ ህዝብ ቆራጥነት ያየንበት ምርጫ ነበር። እሺ፣ ምናልባት ምርጫው እንደምታወቀው ኮረና እያተከላከል ምርጫ እናካሄዳለን በሚለው መሪቃ ለ ምካሄደው እና ኮረና መከላከል እንዴት ያየሁት እኔም እንዳየሁት ኮረና መከላከል ሂደት የነበረው በጣም ምርጥ ነበር። ምክንያቱም ሁሉም ሰው በወረሳው ይዞ ከሁለት ሜትር ምናምን ከተከላከለ ምርጫው እያካሄደ እንደሆነ ነው እስካሁን ያለኝ እንዲሁም ያየሁት ነገር ማለት ነው። ወጣት ተክለ ሃይማኖት የመራጮች ተሳትፎ እና ተነሳሽነት በጣም የሚደነቅ ነው ይላል። እንደ የህዝብ ተሳትፎ በጣም የሆነ ለኔ በጣም ደስ የሚል ስሜት እንደፈጠረብኝ ምክንያቱም እንዳየኸው ህዝቡ ከቅድመ ምርጫ ጀምሮ እንዲሁም በምርጫ ጊዜ ላይ ያሳየው ተነሳሽነት በጣም ይበል የሚያሰኝ እና ሌላ የተቀረው አለም ይሁን የኢትዮጵያ ህዝብ በደንብ ማስተማር የሚችል የህዝብ ተነሳሽነት ነው የነበረው እና ይሄ በጣም ሳላደንቆ ማለት የማልፈልግ ነገር ይሄ ነው የህዝብ ተነሳሽነቱ በጣም ደስ ይላል ማለት ነው በወር ምርጫ ጣቢያ ሰላምታ በመምረጥ ላይ ያገኘኋት መለይ ኪዳነ ማርያም ነች። መለይም ምርጫው ፍትሐዊ፣ ሰለማዊና ዲሞክራሲያዊ በሆነ አካሄድ እንዲጠናቀቅ ምኞት ነው ትላለች። ያው የዛሬ ምርጫ በትግራይ ክልል የራስ የሆነ የምርጫ እያካሄደ ነው። ምርጫውን ነጻ ዲሞክራሲና በሙሉ እምነት መንግስታችን ሁሉም የፖለቲካ ፓርቲ አሳትፈው ያሸነፈውን እንደሚመራ ተስፋ አደርጋለሁ። መለይ ስድስተኛው የትግራይ ክልል ምርጫ ካለፉት ምርጫዎች ትግራይ በራሷ የተመካሄዷ ባሻገር በህዝብ ያልተመረጠ ሕዝብን ማስተዳደር አይችልም ብለው ቆርጠው ወደ ምርጫ የገቡበት በመሆኑ ምርጫው ልዩ ነው። ትላለች ካለፉት ዓመት የሚለየው ያለፈው ዓመት በፌዴራል መንግስት ነበር የሚመራ። አሁን ግን ትግራይ እንደ ትግራይ ክልል በራሱ ሁሉንም ነገር ችሎ ይሄ ህዝብ በራሱ ምርጫ መስተዳደር አለበት። በራሱ ምርጫ ካልተዳደረ እኔ ካልተመረጥኩኝ ወይም ሌላ ፓርቲ ህዝቡን ካልወከለ ባልወከለውም መተዳደር የለበትም የሚል አቋምን የራሱን ይዞ እስከ መጨረሻ ታግሎ ይህንን ነገር እስከ መጨረሻ መድረሱ እንደ መራጭም እንደ ህዝብም እንደ ተሳታፊ ከልብ ነው ማመስ በስድስተኛው የትግራይ ክልል ምርጫ ኮረናን ለመከላከል ግንባር ቀደም መሆኑ የተሳተፈው አይስስ ነው። አይስ ለዚህ ሰናይ ተግባር ያነሳሳው ምክንያት ዋና ስራ አስኪያጅ ስራት መስፍን እንዲ ይላሉ። እንግዲህ አሁን በወቅቱ እንደምናየው በአለማችን ይህንን የኮቪድ-19 ቫይረስ ትልቅ ማህበራዊ በኢኮኖሚያዊና በቁጠባዊ ትልቅ ችግር እያስከተለ ነው። ስለዚህ በዚህ በኛ አካባቢም ይህንን ቫይረስ ለመቀነስ ህብረተሰቡን ግንዛቤ ለማስጨበጥ በሚል ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ ድርጅቶች በመተባበር ለህዝቡ ግንዛቤ እንዲይዝና ከቫይረሱ ራሱን ለመጠበቅ ርቀቱን ለመጠበቅ የተለያዩ አስፈላጊ የሆኑትን በማገዝ ላይ እንገኛለን። አሁን በዚህ በዛሬው ታሪካዊው በትግራይ የሚካሄደው ምርጫም ስድስተኛው ዙር በዚህ በመመርመሪያ መሳሪያ የሙቀት መመርመሪያ ቴርሞስካኑ በዚህ በተለያዩ አካባቢዎች የምርጫ ጣቢያዎች እገዛ አድርገናል። አለምሳ ከመቀሌ። በትግራይ ክልል የተካሄደውን ምርጫ ሙሉ በሙሉ እንደማይቀበሉትና ሰላማዊ ትግላቸውን አጠናክረው እንደሚቀጥሉ የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ አስታወቁ። መሰና አራጌ ከወሎ ዘገባ አለው። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴና የራያ ራዩማ ዲሞክራሲያዊ ፓርቲ አመራሮች የፌደራል መንግስቱ በምርጫ ሰበብ የሚደርሰውን የሰብአዊ መብት ጥሰት ማስቆምና የማንነት ጥያቄ ባልተመለሰባቸው አካባቢዎች ምርጫው እንዳይካሄድ ያደርጋል የሚል ተስፋ እንደነበራቸው ለአሜሪካ ድምጽ አስታውቀዋል። ህገ መንግስታዊ ጥሰት ተደርጎበታል ያሉትን ምርጫ ድርጅታቸውን እና ህዝባቸውን በመወከል እንደማይቀበሉት አስተያየት ሰጪዎቹ ጠቅሰዋል። የራያ ራዩማ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ ካሳ ካራቤ እና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ ክብረ አብስማቸው የሚሉት አል ናቸው። የክልሉ መንግስት ያወጣው የምርጫ አዋጅ ጥር ሶስት ሀምሳ አንድ ህገ መንግስቱን ሀምሳ አምስት አስራ አንድ ና ሀምሳ አምስት ሁለት ላይ የሚቃረን በመሆኑ በህገ መንግስቱ አንቀር መቶ ሁለት በብሔራዊ ምርጫ ቦርዶ የተሰጠው ስልጣን ይጥፋል። አሁን በህገ መንግስቱ አንቀር ዘጠኝ አንድ ላይ ምርጫው እንዳልተደረገ የሚቆጠር ነገር ነው። ሚጸና ነገር አለ፣ ተፈጣሚነት የለውም። በቃ ህገ መንግስታዊ ጥሰትም ጭምር ነው። አሁን እንደ ፓርቲ እንደ ፌዴራል መንግስቱ ተቀባይነት የለው ነው። ፍታዊነት ያስፈልገዋል። አሳታፊ መሆን አለበት።

ያደረገው ነገሮች ያልጠበቅ ናቸውም እነሱ ምርጫ እንዲያደርጉ ተደርጓል። ዛሬም በአካባቢዎቹ የተደረገው ምርጫ ውጥረት የሞላበት እንደነበር ጠቁመዋል። ዛሬ ምርጫ በከፊል ተደርጓል። በኛ እኛ ከትናንት ሌሊት ጀምሮ ስድስት ተኩን ጠገዴ ላይ ተኩስ ከፍተው አርሶ አደሮች ውጡ፣ በዚህ ጠብቁ፣ በዚህ እያሉ ሲያንገላታቸው ገጥመው ወደ ገበሬዎች ውስጥ ተኩስ ከፍተው ነበር። ትናንት ጠገዴ ጨኳር ኩዶ በሚባል ቦታ ላይ ህዝቡን በማሸበር ነው ምርጫ እንዲደረግ ያደረጉት። ብዙ ወከባዎች ነበሩ። በሁሉም ወልቃይት ጠገዴ አካባቢ ከሶስት ቀን በፊት በተለያዩ አካባቢ የነበሩ ሀይል በሙሉ ለሙሉ ውልቃ ይት ጠገዴ ከዚህ በፊት ነው የነበረ ኃይል አለ ግን አሁን በቃል አንድ ሰው ሁለት እስከሚባል ድረስ ውልቃይት ጠገዴ ወረውታል። እንደ ወረሩት ደግሞ ህዝቡን እያስገደዱ ዜገቤት በደል እያወጡ እንዲመርጡ እያስገደዱ ነበር። አብዛኛው ወጣት ያልመረጠ ወጣት አለ ከፈለጉ ስ አምስት ሺ ብር እና ስድስት ወር እስራት ከዛ ይወጣል ብሏ። እስካሁን ያልመረጡ ምን እንደሚሏቸው ከነገን የምናየው ያልመረጠ ብዙ ወጣት አለ። አብዛኞቹ ተገደ ደግሞ እንዲሄዱ የተደረጉ እየተጎተቱ ሄዱ ደግሞ የካርዱ ኢክስ እና አማራ ነን በሚል አስገብተውታል። ኢትዮጵያዊ አማራ ነን በሚል እዛ እንዲሆን አድርጓል። አብዛኛው ተገዶ የገባ ምንም የምርጫ ምልክት ሳይሰጥ እዛ ካርዱ ላይ አማራንን ኢትዮጵያውያንን የሚል ጽሑፎችን በመጠቀም አብዛኛው ወልቃ የተገደ ህዝብ እንደዛ ተጠቅሟል። ምርጫው ራሱ እዛ ሲታይ የነበረ አሁን የዛሬው ቀን ምርጫ በይበልጥ በተለ አላማጣ አካባቢ ላይ ከህዝቡ የበለጠ ልዩ ኃይል ታጣቂዎች ሞርተር፣ ሜግስታ፣ ስናይፐር ታቸው ህዝቡን ተረጋዙ እያደረጉ ለምርጫ ሳይሆን ውረድኝ ውረድኝ የተባባሉ አለስ ጫ ነው ተዘጋጅተበት ለምርጫ ማለት ነው። መንገዶች ራሱ ተዘግቷል። በወልቃይት የተገደ ሙሉ ለሙሉ ቋቁሜ ሁለት ጀምሮ ሞተርም ባጃጅም ምንም አይነት ተሽከርካሪ መንቀሳቀስ አይችልም። ከተማ ላይ የሚሆን ሰውም ከገጠር ወደ ከተማ መንቀሳቀስ አይችልም። በአሁን የእርሻ ወቅት ነው። ሰው ሂዶ ሰሊጡን አይቶ አርሞ መምጣት የሚችልበት ጊዜ ነበር። በቋቁሜ አበባ ስለሚጀምር ሰሊጥ አሁን ሂዶ አይቶ ምናምን አንዳንድ አረቦች የሚመስሉ ሳሮች አሉ። እነሱን አልግቆ ሰሊጡን ሁኔታ የሚያይበት የነበረ ነው። ግን ሆን ተብሎ እንዳይሄድ ካሁን በኋላ ከቋቁሜ በኋላ ከነገ በኋላ ሰሊጥ አይነካም። ምክንያቱም ንፋት ስለሚያ ስለገባ በጣም መጥፎ ነው። ሚሄ ነው እና ይሄ ዋቅሜ ቀረ ሳምንት ግን ይሄ መስራት ሲገባው ገበሬው ተገዶ አንድ አካባቢ እንዲቀመጥ ተደርጎ ብዙ ክሳራ ከዚህ በፊት ማለት አይነት ከሰላሳ በላይ ገበሬዎች እስከ ሶስት መቶ ሄክታር በላይ የሰሊጥ ማሳቸው አውዱ መውታል ካርዲያሎ ስዳች ተብሎ ካርዲያሎ ስዳች ተብሎ የታሰሩ ሰዎች አሉ። እና በዚህ በጣም ከፍተኛ ጫና እየተፈጠረ ነው። ማንኛውም ኢትዮጵያ ከጎናጭ መሆን ይገባዋል። አስተያየት ሰጪዎቹ የጀመሩትን ትግል አጠናክረው እንደሚቀጥሉ አረጋግጠዋል። እነሱና ዜትና አሁንን ነው የምኖረ ይተናል ሀያ ምናምን አመት ታሽ ድረስ የወ ወረዳ አደረጃጀት አለን አሁን እሱ ህጋዊ ለማድረግ ነው ጠራን ያለን ከሁለት አመት በፊት ወደ ሀያ ስምንት ሺ ህዝብ ሽን አስተባስበን አስገብተናል። እና እሱን ውሳኔ እንጠብቃለን። የህዝቡ አምስት ፐርሰንት ማለት ነው ያስገባ ነው ፒቲሽን ወይም ደግሞ ድምጽ ማሰባሰቡ ምን ለምንድ ነው ይህ ማንነት ጥያቄ የሚተከብረለት ራስን በራ ያስተዳደር። አሁን እነሱ በግድ የትግራናይዜሽን ፖሊሲያቸው ያንተራፋ በኛ አካባቢ መጣ መከነ አልተሻ ስለዚህ አሁን ይህ ባስተብለ አሁን ፍጥጥ ብሎ ወጣ ይ በዚህ ሁለት አመት ላይ ህዝቡ አምስት ፐርሰንት ሀያ ስምንት ሺ አካባቢ አስፈርመን ፌዴሬሽን ምክር ቤት አስገብተናል። እሱን ህጋዊነቱ እየተጠባበቀ ያለ እኛ ቢዝነስ ትግላችን ወደኋላ የሚቆምበት የለም። እኛ የማንነት ጥያቄ ትግል መቼም የውልቃ የተገደ ህዝብ ነጻ ሳይወጣ ወደኋላ የምንለው ትግል የለም። የትግራይ ክልል ምርጫ ኮሚሽን ከፍተኛ አመራር በቅርቡ ለአሜሪካ ድምጽ ራዲዮ እንዳብራሩት ተገዶ የምርጫ ካርድ የወሰደ የለም። በአንጻሩ ህዝቡ ምርጫው ላይ ለመሳተፍ ባለው ቁርጠኝነት ከአሳተም ነው ካርድ በላይ ጥያቄ አቅርበዋል ብለው ነበር። ዛና ምርጫ ስራል ከመቶ ፐርሰንት በላይ ነው ምዝገባ የተካሄደው። እንዲም ካርድ እያነሰን እየደጋጋ የሚበላትን ያለውን ወስደኛ ዘር የሚደርስ በዛ አይነት ቅሬታዎች ያሉበት ኮሚሽኑን ትልቁ ሀላፊነት ወስደው የፈለገን መዘጋባል ያልቀን ነገር የማይመዘገብም ተገዶ የሚመዘገብ እና ተገዶ የሚመርጥ በትግራይ ውስጥ መኖርም የለበትም በዚህ ላይ ግን ቅሬታ አቅራቢዎቹ ሌላ ቅሬታ ይሰናዝራሉ ወይ አሁን ሁለት ሺህ ሰባት ምርጫ ሲካሄድ መቶ በመቶ አሸንፈናል ብለናል አሁን የሄዱት አሁን አንድ አመት ሳይሞላ ሁለት ሺህ አመት ነው የተነሳው አሁን መቶ በመቶ አሸንፈናል ተብሎ ከበሮ በደለቁበት ማግስት አመት ሲነሳ ምን ማለት ነው ከጠበቅነው በላይ በላይ ነው የመረጠው። ከጠበቅነው በላይ ነው መጥቶ የተመዘገበው የሚባለው ነገር ይ የተለመደው ውሸት እያልን ያለ ነው። ገለልተኛ አካል የወልቃይት ጠገዴ ህዝብ ምንድን ነው የሚፈልገው የሚል ለምን ክፍት አይደረግም ነው እያልን ያለ ነው። አሁን እነሱ አላስገደድንም እያሉ ነው። ትግራይ ውስጥ ያሉ ሰብዓዊ መብት ኮሚሽን ቅርንጫፍ እንኳን እዛ መሄድ እንደማይችል ነው የተነገረለኛ ወልቃይት ጠገዴ ታች ወርዶ ለመስራት አዳጋች እንደሆነ ነው የነገሩን ሰብዓዊ መብት ኮሚሽን። በቀደም ሄደን ነበር ሰሞኑን። ማንኛውም ገለልተኛው በወልቃይት ጠገዴ ሄዶ መንቀሳቀስ አይችልም። አቶ ካሳይ ትግል ሀሳባችንን የተዛባ መልክ በመስጠት ከህዝብ ጋር ጥላቻ እንዳለን የሚያስመስሉ ላሏቸው አካላት ባስተላለፉት መልእክት ጥያቄያቸው የራያ ህዝብ ማንነት እውን እንዲሆንና ራሱን በራሱ የማስተዳደር መብቱ እንዲረጋገጥ ነው ብለዋል። የትግራይ ህዝብ የራሱን የቻለ ማንነት ያለው ነው። የራያ ህዝብ የቻለ ማንነት ያለው ነው። ኢትዮጵያ በምትባለው ዋርካ ጥላ ስር እንገናኛለን። ኢትዮጵያዊነት የሚባል ድል ያገናኘናል ከዚህ ውጭ ምን የተለየ ጥላቻ ለነሱ ጋር ሲስተሙ ነው ህዝብና ህዝብ ከሁን በፊት ምቆጠብ አልነበርም የትኛው ማለት ፖለቲከኞች ናቸው የሚያጣሉ። በአሜሪካ ድምጽ ሬዲዮ የትግራዩ ባልደረባችን ሙልጌታ አጽበሀ የክልሉን መንግስት ኮሚኒኬሽን ቢሮ ኃላፊ ሊያ ካሳን ጠቅሶ በጽሁፍ ባደረሰው መልእክት እንደ ሌሎቹ የትግራይ ዞኖች በምዕራብና ደቡብ ዋይ አካባቢዎች ምርጫው በህዝብ ፍላጎትና ተሳትፎ መካሄዱን አመልክቷል። በአካባቢዎቹ የጸጥታ ችግር እንዳለና በግዴታ ምርጫ እየተካሄደ ነው በሚል የሚነዛው ወሬ የትግራይ ህዝብ ጠላቶች ክፉ ምኞት እንጂ በመሬት ላይ ያለ አለመሆኑን ቢሮ ኃላፊዋን ጠቅሶ ሙልጌታ አድርሶናል። የትግራይ ክልላዊ መንግስት ቀደም ሲል ባወጣው መርሃ ግብር መሰረት ምርጫውን ዛሬ አካሂዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። የፌዴራል መንግስት ህገ ወጥና ተቀባይነት የለውም ያለውና በዛሬ ዕለት የተካሄደው የትግራይ ክልላዊ ምርጫ ሂደት በደል አድርሶብናል ያሉ ነዋሪዎችን ያነጋገረችው አስቴር ምስጋናው በአማራ ክልል የወሰንና ማንነት ጥያቄ ባልተፈታባቸው አላማጣ፣ ጠገዴና ወልቃይት አካባቢ ነዋሪዎች የትግራይ ክልል ዛሬ በአካሄደው ክልላዊ ምርጫ በግዳጅ እንዲመርጡ በጸጥታ ኃይሎች ሲገደዱ እንደነበር ገለጹ። በአንዳንድ አካባቢዎች ሌሊቱን በሙሉ የቶክስ ጩኸት የነበረ መሆኑን ነዋሪዎቹ የጠቆሙ ሲሆን የአንዳንድ አካባቢ ወጣቶች ደግሞ አካባቢያቸውን ለቀው እየተሰደዱ መሆናቸውን ለአሜሪካ ድምጽ ተናግረዋል። የስማቸው መጠቀስ ችግር ሊያስከትል ይችላል በሚል ከተጎ የጠገዴ ማክሰኞ ገበያ ነዋሪ ሌሊቱን በሙሉ ነዋሪዎቹ እንዲመርጡ በማለት አካባቢው በቶክሲ ሲናወጥ እንዳደረ ይናገራሉ። ህወሓት በሚያደርገው ህጋዊ ባልሆነ ምርጫ አንመርጥም ብሎ ተቃውሞ ሲያቀርብ እና በሁለቱም በኩል ነው የተፈጠረ ነገር ነው። ይህን ግጭት የጸጥታ አካላት ጋር ነው ከጸጥታ አካላት መሱ በቃ፣ የታጠቁ ከፍተኛ ሀይል አለ እዛ አካባቢ። ደግሞ ባልታጠቀው አርሶ አደር ከተማው ነዋሪ እየወጣ እየመረጠ ነው ያ በቃ ለሚያስገድዱት በግድ ማለት እንደ ወታደር አንቀው የሚወስዱት አለ። ለምሳሌ የሚፈራ ሌላውን የሚያቅድ ሰው ግን በቃ በፊልኛ ላይ ነው ያለ እና ይህን ተረድቶ የፌዴራል መንግስት በእኛ ላይ ስብእናችን እየተገሰሰ በምንኖርበት አካባቢ እንዳንኖር እየተደረገ በመሆኑ የክልሉ መንግስት እና ወይም የፌዴራል መንግስት ባለማየቱ በጣም ከፍተኛ ቅሬታ እንዳለን ነው። ሌላው ጠገዴ ዳንሽ አካባቢ የሚኖሩ ግለሰብ ተመሳሳይ አስተያየት አላቸው። የምርጫ ካርድ ቢያዘው ያንዳንዱ या वो ये है ተገዶ እንዲወጣ ተደርጎ በምርጫ ላይ ነው የሚገኘው። እኛም የእነሱ ወደር አውቀነዋል። ለማስገንጠል እኛ ግን ምግብ ወዳትን ማንነታችን ከተነጠቅን በቃ እያሉ የተሳቆረ ሀሳብ ነው የሚያሰለጡ። ያው ሌት ስምንት ሰዓት አካባቢ ነው ያው የሆነ ተኩስ ልውውጥ ተደረገ። ከስንት ሰዓት እስከ ስንት ሰዓት ነው? በነማ መካከል ነው ተኩስ ልውውጥ የነበረው? አሁን አንዱ ልውውጥ የተደረገው በዚህ በተገዴና በተገዴ ወረዳ መካከል ድሮ በጠሪያው ሬዲዮ ፋና ተብሎ ሲጠራ ነበር። እዛ አካባቢ ነው በሁለቱ መካከል የተኩስ ልውውጥ የነበረ። እየሞተ ሰው ግን አለ እስካሁን ግን በእኛ መረጃ ገና አልያዝም። በወልቃይት ወረዳ አዲ አዲረመት ከተማ ነዋሪ የሆኑት ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ የሚሉት ታላቋን ትግራይ እንመስርትበት፣ አካባቢያችንን ለቃችሁ ውጡ ወይም ምረጡ እንደተባሉ ይናገራሉ። የብርሰቡ ከቤት እንዲወጣት በግድ ነው በታጠቁ ኃይሎች በጥዋቱ ለሊት ተጀምሮ ቤት እየታቋቋ ቤት ታስጥቶ እየተገደደ ያለ በግድ ከይዘት ይሄዳለ። እንቅስቃሴው ሁሉ ከፍ ቀን ያህል ልዩ ኃይል ከሁለት ቀን በፊት ብዙ ኃይል በማሰማራት ቤቶቹ እየተቋቁ በግድ መረጥ የምርጫ ካርድም ሲሰጥ በዛ መልክ ነበር የተሰጠው። አልመርጥም የሚል ሰው ይውጣል ከሀገራችን ነው እያሉ ያሉ በግልጽ በግልጽ ቋንቋ ታላቋ ትግራይ መመስረት ትፈልጋለ። አይ ብትል ከሆናችሁ ለቃችሁ ውጡ እየተባለ ነው። ከፍተኛ ወከባም አለ። በዚህ ሰበብ ወጣቶቹም እየታሰሩ ናቸው። ተሰበሰባችሁ ተብሎ ምናልባት ሰው ሲሰበሰብ ምርጫውን ለማስተጓጎል ነው፣ ደግ ይሰበ ማለት ነው። በዚህ ሁለት ቀን ከፍተኛ ብዙ ወጣቶች ታስሯል። ስንት ይሆናሉ? እስከ አስራ ሁለት አስራ ሶስት ሚሆ ነው። ትናንትና ከትናንት በስቲያ የታስባሉ። በአካባቢዎች ማለት ነው። አካሄዳቸው ራሱ ጦርነቱ ወደ ማወጅ ነው። የአላማጣ ነዋሪ ነኝ ያለው ወጣት ዳዊት ደግሞ ሌሊቱን በሙሉ የልዩ ኃይል ሚኒሻና ፖሊስ አባላት ቤት ለቤት እያሰሱ ምረጡ እያሉ ሲያሳድዷቸው እንዳደሩና አካባቢውን ለቆ ወደ አማራ ክልል እየገባ መሆኑን ተናግሯል። አላማጣ ነበር የሚኖረው ዛሬ እየሸሸ ይመስለኛል። ወዴት እየሸሸ ነው? አማራ ክልል ለመሸሽ ምክንያቱ ምንድን ነው? እንደሚታወቅ አሁን ሰሞኑን ያው ትግራይ ላይ አድርጎ አላማጣ በጣም ብዛት ያለው ያድገብቷል እና በዛሬ ቀን ጀምሮ ቤት ለቤት አፍራ እንደሚጀምሩ ስለተነገረ ያው ራሳችንን ለማራ ብዙች ነ እየፋናለን። ማለት አሰሰው ምንድን ነው? አሁን ዛሬ በብዛት ወጣት ምርጫ እየመረጥ አደለም። ና በዛም ምክንያት በሬተፈር እየሄዱ ማን አልመረጠ ማን መረጥ እያጣሩ ወደቤት ያሱን አንተዘጋጅቷል። ና ያው ስጋት ስላደረግን ግዴታ ወጥቻለሁ። እናንተ ሸሽታችኋል። አልመርጥም ብላችሁ መምረጥ ሳይፈልግ ግን እዛው የተቀመጠ ሰው አለ። ምንድን ነው ወጣ ፈንታው አሁን በጣም ብዙ አለ መምረጥ አልፈልግም ብሎ የተቀመጣለ። ግን ሁሉም ለምሳሌ ካበ ሲሰጠች መንበር አለው የማንን ላይ የተቀበ ሆ የታካቢ ደሆን መንበር አለው ከዛ ስንሽ ይጠፉታል። ያ ካብ ካልገባ ማታ ገጭ ይመጣሉ። ዳዊት እንደሚናገረው ባላማጣ ከተማ ያሉ የትግራይ ተወላጆችን ግን ችግር ሊፈጠር ስለሚችል በማለት ከሌሊቱ ስምንት ሰዓት ጀምሮ ቤት ለቤት እየዞሩ ነው ሲያስመርጧቸው ያደሩት ብሏል። ሌሊት ልኮ መጥተዋል። ሌሊት እኮ ለምሳሌ የትግራይ ተወላጆች ሌሊት ስምንት ሰዓት ነው የመረጡት በየቤታቸው እየተሄደ ሌሊት ስምንት እንዲመጡ የተደረጉት ምክንያቱም ነገር የሆነ ገ ሊፈጠር ስለሚችል እናንተ ለደህንነታችሁ ስለሚያሰጋም ብለው የራሳቸው ደሊ ትምህርት አሁን ያስመረጡ ምርጫ ጣቢያ ሳይሄዱ ማለት ነው ምርጫ በየቤታቸው በየቤታቸው ሄደው። በሁሉም አካባቢዎች ያሉ አስተያየት ሰጪዎች የተናገሩት ተመሳሳይ ነገር አለ። ያም ከፍተኛ ቁጥር ያለው የልዩ ኃይልና መሳሪያ ወደሚኖሩበት አካባቢ በብዛት እየገባ እንደሆነ ይናገራሉ። ኃይላቸው እንኳ አስጠግተውት እንዳለ እኮ ነው ያለ እዚህ ፀገዴ እና ፀገዴ መካከል ያለው አስጠግተው በቃ የተለያየ ጦር መሳሪያ ስ ከናው ኢንሹራንስ ከምናምን ሁሉ አዘጋጅተው ነው ያለ። በዚህ ጉዳይ ላይ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ የመቀሌ ዘጋቢያችን ሙሉ ጌታ ጽባህ ጠይቋቸው፣ በምዕራብ ይሁን ደቡባዊ የትግራይ አካባቢዎች እንደሌላው የትግራይ አካባቢ ምርጫው በህዝብ ፍላጎትና ሰፊ ተሳትፎ ነው የተካሄደው ብለዋል። በአካባቢው የጸጥታ ችግር እንዳለና ህዝብ በግድ እንዲመርጥ እየተደረገ ነው ተብሎ የተገለጸው የትግራይ ህዝብ ጠላቶች ክፉ ምኞት ብቻ እንጂ በመሬት ላይ ያለ ሀቅ እሱ አይደለም ብለዋል። በህዝቡ ውሳኔ መቀለድ አይቻልም። እዛ ሆኖ ተባራሪ ወሬዎች የሚያወሩ አካላት አንድም የትግራይ ህዝብ ጠላቶች ናቸው። ምክንያቱም የትግራይ ህዝብ ውሳኔ አያከብሩም፣ ለትግራይ ህዝብ ያላቸው ንቀት እየነገሩ ነው ያሉት። ሁለቱም አጠቃላይ የትግራይ ህዝብ ደህንነቱና ህልውና አደጋ ላይ ለመጣል በሚዳዱ ኃይሎች ይህንን ነገር መነገሩ አያስገረምም። ለትግራይ ህዝብ ይሄ ምርጫ ደግሞ በጣም ለትግራይ ህዝብ ወሳኝ ነው። በዚህ ወሳኝ ምርጫ የትግራይ ህዝብ የሚያደርገውን እንቅስቃሴ ጥላሸት ከመቀባት ወደኋላ እንደማይሉ ደግሞ እኛም ጠንቅቀን እናውቀዋለን። ስለዚህ ሁለቱም ጫፍ አካባቢዎች በተለይም ምዕራብና ደቡብ ላይ ሁሌ ችግር አለ፣ የጸጥታ መደፍረስ አለ፣ ምርጫውም ተገዶ ነው እየመረጠ ያለው ምናምን እያሉ የተለያዩ ስም እየሰጡት ያሉት እንግዲህ በዛ አካባቢ ያሉ ህዝቦች ስለፈለጓቸው አይደለም። እንደውም በዛ አካባቢ ያለ ትግራዋይ ማንነቱን በትግሉ አረጋግጦ ያደረ ህዝብ ንቀታቸውን የሚገልጹበት ነገር ቢኖር የማንነት ጥያቄ እንዳለበት አስመስለው በአንድ በኩል ይመጣሉ። በሌላ በኩል ምርጫው ተገደኖ የሚመርጠው ያለው ብለው ይመጣሉ። በሌላ በኩል የጸጥታ መደፍረስ አለ ይላሉ። እነዚህ ሁሉም እዛ አካባቢ ምንም ነገር አንዳችም ነገር እንደሌለች ግን ዛሬ በምርጫው ሂደት እያየን ነው ያለን። ላሜል አድማጮች የትግራይ ክልል ክልላዊ ምርጫ